ጥቅምት 9 ቀን 2009 ዓ.ም ምረት በቡኖ በደሌ ዞን ጮራና ዴጋ ወረዳዎች ተቃውሞ እንደነበረና በተከሰተው ግጭት የሰዎች ሕይወት ማለፉ ይታወሳል። ግጭቱ መከሰቱ ዛሬ በስልክ ያነጋገርናቸው የክልሉ የኮሚኒኬሽን ኃላፊ አቶ አዲሱ አረጋ አረጋግጠው በተጠቀሰው ቀን ከኢትዮጵያ ሶማሌ የተፈናቀሉ ሰዎች ላይ እየደረሰ ያለው ነገር ተገቢነት የለውም በሚል ሰልፍ እንደነበረ ይናገራሉ። ተቃውሞው በተካሄደባቸው ቦታ የሚኖሩ ሰዎች የመልካም አስተዳደር ችግሮች መኖራቸውንና በአስተዳደሮች ላይ ያላቸውን ት መግለጻቸውን አቶ አዲሱ ጠቅሰዋል። በተለያየ መንገድ ኪራይ ሰብሳቢው ኃይል ጥቅሞ የተነካበት ከኮንትሮባንድ ንግድ የተፈናቀለው ከህገወጥ የመሬት ወረራ እንዲነሳ የተደረገው ከህገወጥ የማዕድን ዘረፋ ጥቅሞ እንዲቋረጥበት የተደረገው አካል በርካታ ሴራዎች ሲደረጉ ነበር ማለት ነው። ለዘመናት በኦሮሚያ ውስጥ ከኦሮሞ ወንድሞቻቸው ጋር ወደ ብሔር ተኮር ግጭትን ችግሩ እንዲያመራ ለማድረግ ሞክረዋል። በዚህ ሴራ እንግዲህ ወደ አስራ አንድ ሰዎች ህይወታቸው አልፈዋል። ከዛም ባለፈ ቤት ንብረታቸውን ጥለው ወደ ከተማ አካባቢ በደሌ፣ ጮራና ገቺ አካባቢ ዴጋ ወረዳዎች አካባቢ ሰዎች ሸሽተው የመጡ የሚደርሱበት ሁኔታ ነው ያለው። ግጭቱን አነሳስተዋል፣ አደራጅተዋል የተባሉት በዞኑ ብቻ አርባ ሦስት ሰው መታሰራቸውን አቶ አዲሱ አክሎ ገልጸዋል። ይህ ሆኖ እያለ በአገር ውስጥ ያሉ አንዳንድ የመገናኛ ብዙኃን ግጭቱን የሚያባብስ ዘገባ አቅርበዋል በሚል አቶ አዲሱ ወቅሰዋል። ይህ ሆኖ ባለበት ግን አንዳንድ ሀገር በቀል ሚዲያዎች በተለይ የህዝብን ደም እንደ መዥገር ሲመጡ ከነበሩ ኪራይ ሰብሳቢ ሀይሎች ጋር ትስስር ያላቸው እንደ ዛሚ ዘጠና ነጥብ ሰባት እና ይህንን የተባሉ ሀገር በቀል ሚዲያዎች የህዝቦችን አብሮነት የህዝቦችን ወንድማማችነት ጥርጣሬ ውስጥ ሊከቱ የሚችሉ እንደገና ደግሞ ግጭትን ሊያባብሱ የሚችሉ ስሜታዊ ቃላትን በመጠቀም በተለይ ኢኤንኤን የተባለ ቴሌቪዥን ትናንት እግር ኳስን በማስተላለፍ ላይ እያለ በመሀል ላይ ሰበር ዜና ብሎ በማውጣት በኦሮሚያ ክልል ቅድም በጠቀስኩልህ ወረዳዎች ብሎ ስሜታዊ የሆነ ነገር ግን ደግሞ ሆን ተብሎ ግጭቱ እንዲባባስ በመፈለግ ያደረገው ዘገባ እጅግ በጣም አሳዛኝ ኃላፊነት የጎደለው ተግባር ነው። የዛሚ ዘጠና ነጥብ ሰባትም እንደዚሁ በጋዜጠኛ ክብ ጠረጴዛ በሚል ፕሮግራማቸው እንደዚሁ ግጭትን የሚያባብሱ ተልፎች ስራዎችን ፕሮሞት የሚያደርጉ ከዚያ በኋላ ደግሞ ሁከት እንዲፈጠርም ጭምር የሚቀሰቅስ ስራዎች ሲሰሩ ነው የነበረው። በኢትዮጵያ ኒውስ ኔትወርክ ወይም ኢኤንኤን ላይ አቶ አዲሱ የሰነዘሩት ክስ እንዲሁም ጣቢያው ግጭቱን በተመለከተ በዘገባቸው የተጠቀሙት ፎቶግራፍ ላይ አስተያየታቸውን ለማግኘት ደጋግመን ብንደውላቸውም ልናገኛቸው አልቻልንም። የዛሚ 90.7 ራዲዮ የጋዜጠኞች ክብ ጠረጴዛ በሚል ፕሮግራም ላይ የክልሉ መንግስት በተከሰተው ግጭት አፋጣኝ እርምጃ አልወሰደም። የቀድሞ የአገሪቱ አፈጉባኤ አቶ አባዱላ ያደረጉት የስራ መልቀቂያ ንግግር ኃላፊነት የጎደለ ስሜት ነክ በመሆኑ ለአመፅ ግብዓት ሆነዋል። የክልሉ ጋዜጠኞች መረጃ እንዳያወጡ በፕሮፓጋንዳ እየተቀጠቀጡ ይገኛሉ የሚል ነጥቦችን አስተናግደዋል። በሀገሪቱ የሚዲያ ነጻነት እንደማይከበር ጋዜጠኞች እንደሚታሰሩና እንደሚሸማቀቁ የፍሪደም ሀውስ ሪፖርትና ሪፖርተር ውዛውት ቦርደርስ ዘገባዎች ያመለክታሉ። የጣቢያው ስራ አስኪያጅ እና ጋዜጠኛ ሚሚ ስብሃቱ በፕሮግራሙ ሀሳብን በነፃ የመግለጽና በመረጃ ነጻነት ህግ ማዕቀፍ ውስጥ እንደተሰራ ይናገራሉ። ክልሉ ያቀረበባቸውን ክስ በተመለከተ ሲናገሩም እሳቸው እንደዚህ ብለው መናገራቸው ያ እሳቸው የተሰማቸውን የተናገሩት፣ ነገር ግን እኛ ደግሞ ለህብረተሰቡ መረጃ የማቅረብ ላ ኃላፊነት አለብን። እኛ የምንሰራው ደግሞ በሀገሪቱ ተግባራዊ በሆነው የመረጃ ነፃነት ህግ፣ የመናገር ነፃነት ህግ፣ እነኚህን ህግጋት መሰረት አድርገን ነው ስራችንን የምንሰራው። ስለዚህ እሳቸው በእንደዛ አይነት ተሰምቷቸዋል። ለምን እንደዛ አይነት ነገር እንደተሰማቸው አላቅም። እኛ ልንጠየቅ የሚገባው ያቀረብነው ዘገባ እውነት ነው አይደለም በሚለው ነው። በዛ ነው መፈረጃ አለብን። ጋዜጠኛ ሚሚ የአቶ አዲሱ ንግግር ግላዊ አስተያየት እንደሆነና ሚዲያውን ለማሸማቀቅ የተደረገ ነው ብለዋል። ከዛ ባሻገር ግን እንዲህ አይነቱ ማነጋገር ሰብጀክቲቭ ነው። በእርግጥ ሚዲያ ኃላፊነቱን እየተወጣ ባለበት ሰዓት እንዲህ አይነት ሁኔታዎች የማሸማቀቅና ተጽዕኖ የመፍጠር አንደምታ ሊኖራቸው ይችላል። የሆነ ሆኖ ግን ያው እኛም ስራችን እንቀጥላለን። እሳቸውም ደግሞ በህግ መሄዳለሁ ካሉም ደግሞ መሄድ ይችላሉ፣ መብታቸው ነው። ባለፈው ዓመት በኦሮሚያ ውስጥ በነበረው ተቃውሞ ዛሚ ዘጠና ነጥብ ሰባት ሬዲዮ ያሰራጨው መረጃ ስህተት ነው በማለት የክልሉ ከፍተኛ ባለስልጣናት አቶ አባዱላን ጨምሮ በጣቢያው ላይ ትችት ሰንዝሮ እንደነበሩ ይታወሳል።